ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሙጫ ኮፊ ኮቲ ሳንካኒ አኒ ብዬ ኢትዮጵያ የሞተው ባለቤቴ ነው። ልጄ ቆስሏል። ለመላው ኢትዮጵያ ወደ እግዚአብሔር እጮኋለሁ። ይህንን ያመጣ አምላክ አብርዶ ሰላም እንዲያወርድ እጸልያለሁ የቤተሰቤን ደም ዋጋ እንዲከፍለኝም ጸልያለሁ እኛ ብቻ ሳንሆን ሀገሩ በሙሉ እሳት ውስጥ ነው ያለው ሕፃናት እያለቁ ነው ኑሮ አይደለም ይሄ በጉደር ከተማ ባላቸው የተገደለባቸውና ልጃቸው የቆሰለባቸው ወይዘሮ ቀናቱ ጉርሜሳ ናቸው በዕለቱ አብይ ርዕስ ይቀርባሉ ጤና ይስጥልን። እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን የዛሬ የሰኞ የካቲት 26 2010 ዓ ም ምሽት አስተናጋጆች ቆንጅ ይታይና ሰለሞን ክፍሌ እንሆናለን። ፕሮግራሙን ንጉሱ ታምሬ ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። በኦሮሚያ ክልል ዛሬም ውጥረት መስፈኑንና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና የአንድ ከተማ ከንቲባ ገልጸውልናል። አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ዋና የመኪና መንገዶችን በድንጋይ ሲዘጉ እንደነበረም ገልጸዋል። ይህንንም ተከትሎ የታጠቁ የጸጥታ ኃይሎች ወሰዱት በተባለ እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎች እንዳሉ ጨምረው ተናግረዋል። በተለይ በጉደር የሚገኙ አንዲት እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸውን እንደገደሉባቸው፣ ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። በሌላ ዜና በኢትዮጵያ የተጣለውን አስቸኳይ ጊዜ አዋጅ በመቃወም እዚህ በዋሽንግተንና አካባቢያዋ የሚኖሩ ኢትዮጵያውያን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በተወካዮች ምክር ቤት ደጃፎች ሰልፍ አካሂደዋል። ዘገባዎች ይኖሩናል። ከዩናይትድ ስቴትስ ጋር አዲስና ፍትሐዊ የሆነ ሲሉ የጠሩት የንግድ ስምምነት ላይ መድረስ የምንችል ከሆነ ሜክሲኮና ካናዳ ያቀድኩት የብረትና የአሉሚኒየም ገቢ ንግድ ቀረጥ እንዳይመለከታቸው ይደረጋል ሲሉ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ሦስቱ ሀገሮች የሰሜን አሜሪካ ነጻ ንግድ ቀጠና ስምምነታቸው እንዲስተካከል እየተደራደሩ ሲሆን የኋለኛውን ዙር ድርድራቸውን ሜክሲኮ ሲቲ ውስጥ እያጠናቀቁ ናቸው። ካናዳ ከሁሉም ትልቋ የዩናይትድ ስቴትስ ተናጋጅ ስትሆን ባለፈው ዓመት የ7.2 ቢሊዮን አሉሚኒየምና የ4.3 ቢሊዮን ዶላር ብረት ለዩናይትድ ስቴትስ ልካለች። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በጥቃት ወደ ተጠመደችው የሶሪያዋ ምስራቃዊቱ ጉታ ከተማ ሰብአዊ እርዳታ የጫኑ ተሽከርካሪዎች መግባት መቻላቸውን የተባበሩት መንግስታት ድርጅትና ዓለም አቀፍ ቀይ መስቀል ዛሬ አስታውቀዋል። የአይሲአርሲ የሶሪያ ልዑካን በሰጡት መግለጫ 46 የጭነት መኪናዎች ለ27 ሺ የጉታ ነዋሪዎች የሚሆን ምግብና የሕክምና ቁሳቁስ ጭነው ተጉዘዋል ብለዋል። የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ በበኩሉ ብዛት ያላቸው ሕይወት አድን ቁሳቁሶችን ለመ ለመጫል ፈቃድ አልተገኘም ነው ያለው። ካሁን ቀደምም የእርዳታ ድርጅቶች ወደ ሶሪያ የምንወስደው የእርዳታ ጭነት ተመንጥሮ እየተፈተሸብን ነው ብለው ሲያማርሩ መቆየታቸው የሚታወስ ነው። ዛሬ ያቺ የተከበበች ጉታ ከተማ የገባው እርዳታ ጭነት በሶስት ሳምንታት ጊዜ ውስጥ የመጀመሪያው መሆኑ ነው። በሌላ ዜና የሶሪያው ፕሬዚደንት ባሻር አልአሳድ ከዩናይትድ ስቴትስና ከሌሎች የምዕራብ ሀገሮች ነቀፌታ ቢቀርብባቸውም ወታደራዊ ኃይላቸው በምስራቅ ጎታ ባሉት አማጽያ ላይ የሚያካሄዳቸው የሚያካሄደው ጥቃት ይቀጥላል ሲሉ ትናንት አስታውቀዋል። ካለፉት ሁለት ሳምንታት አንስቶ ሲካሄድ በቆየ ውጊያ ከ ስድስት መቶ በላይ የሚሆኑ ሲቪሎች ናቸው የተገደሉት። የአሜሪካ ድምጽ ሬዲዮ ዘጋቢ ጄሱስ ሜን ኦኒ ዘገባ ልኳል። አዳነች ፍስሐዬ ታቀርባለች። አቡ መሐመድ አላያ የታላቅ ልጃቸውን አስከሬን ሲፈልጉ ይታያሉ። ሶሪያ ውስጥ በአማጽያን በተያዘው ምስራቅ ጎታ በተካሄደው የአየር ድብደባ መኖሪያ ቤታቸው ከተደመሰሰ ከአንድ ሳምንት በላይ አልፏል። ልጃቸው፣ ወንድማቸውና የወንድማቸው ባለቤት እንዲሁም የዘጠኝ ዓመት የወንድማቸው ልጅ ተገድለዋል። በአየር ድብደባ የሞቱትን ጓደኞቹን ሁሉ ቀብሬ ያለው፣ ተስፋም አደርገው አግኝቼው ጓደኞቹ አጠገብ እንድቀብረው ነው ምክንያቱም ሁሉንም አንድ ላይ ለመጎብኘት እንድችል። የሶሪያ መንግሥት በምስራቅ ጎታ ያሉትን ግዛቶች ለማስመለስ በሚያደርገው ጥረት ካለፉት ሁለት ሳምንታት ወዲህ በመቶዎች የሚቆጠሩ ሰዎች ተገድለዋል። የሶሪያው ፕሬዚደንት ባሽር አልአሳድ ጥቃቱ እንደሚቀጥል አስታውቀዋል። በምስራቅ ጎታ ብዙሃን በአማጺያን ቁጥጥር ስር ካለው አካባቢ በመንግስት ወደሚተዳደር ግዛት ለመውጣት የሚፈልጉ ካሉ መውጫ መንገድ ለመክፈት ሲባል ተኩስ ማቆም አለብን። በብዙ ሺህ የሚቆጠሩ ሰዎች ከአየር ድብደባ ለመትረፍ ሲሉ ከመሬት በታች ባሉ ቤቶችና በታነሎች ተፋፍገው ተደብቀዋል። ተርበናል። ለልጆቻችን ምግብ ያስፈልገናል። ራቆታቸው ናቸው። ልብስ ያስፈልጋቸዋል። ከውሻ የባሰ ኑሮ ነው፣ ምንር ያለ ነው ሲሉ አንድ አባት ተናግረዋል። የተባበሩት መንግስታት ድርጅት ለሰላሳ ቀናት ያህል ተኩስ እንዲቆም ያቀረበው ጥሪ ተቀባይነት አላገኘም። ሩሲያ ለሰብአዊነት ሲባል የአምስት ሰዓታት ተኩስ እንዲቆም ያቀረበችው ሐሳብም ብዙም ውጤት አላስገኘም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂዘር ናውረት የተኩስ ማቆሙ ጉዳይ እየሰራ አይደለም ሩሲያ ፌዝ የሚመስል የሰብአዊ ኮሪዶር ሀሳብ አቅርባለች ሩሲያ የተባበሩት መንግስታት ድርጅት ያቀረበውን በመላ ሀገሪቱ ተኩስ እንዲቆም የሚጠይቀውን ሀሳብ ነው መተግበር ያለባት ነበር ያሉት የዩናይትድ ስቴትስ ፕሬዚደንት ትራምፕና የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ትላንት በስልክ ተነጋግረው በምስራቅ ጎታ ለሚደርሰው ስቃይ ተጠያቂዎቹ ሶሪያና ሩሲያ ናቸው በሚለው ተስማምተዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመካከለኛው ምስራቅ የኢራንን ወታደራዊ ዘመቻ ለማጨንገፍ ስለሚቻልበት መንገድ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ለመነጋገር ዋሽንግተን ገብተዋል። ሁለቱ መሪዎች የሚነጋገሩት የዩናይትድ ስቴትሱ ፕሬዚደንት እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ሀገራቸው ከኢራን ጋር የኒክሌር መሳሪያ ግንባታዋን ለመገደብ ከተደረሰው ዓለም አቀፍ ስምምነት ዩናይትድ ስቴትስ ትውጣ ትቆይ የሚለውን እያሰቡበት ባሉበት በአሁኑ ወቅት ነው። ኔታንያሁ ስምምነቱ በቂ አይደለም ብለው ለረጅም ጊዜ ሲቃወሙት ቆይተዋል። የደቡብ ኮሪያ ፕሬዚደንት ሙንጄኢን ልዩ መልእክተኞች ዛሬ ሰኞ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ተገናኝተዋል የሚሉ ዘገባዎች ተሰምተዋል። በዘገባዎቹ መሰረት ኪም ለመልእክተኞቹ የራት ግብዣ አድርገውላቸዋል። በደቡብ ኮሪያው መሪ ሙን ከፍተኛ የ የደቡብ ኮሪያው መሪ ሙን የከፍተኛ የብሔራዊ ጸጥታ አማካሪ ቹንግ ኢዩ ዮንግ የሚመራው አስር አባላት ያሉት የልኡካን ቡድን የመሪያቸውን መልእክት ይዘው ያልተለመደ በሆነ የቀጥታ በረራ ከሶል ተነስተው ፒዮንግ ያንግ እንደገቡ ነው የተነገረው። መልእክቱ የኮሪያ ልሳነ ምድር ከኒውክሌር መሳሪያ ነጻ መሆንና ዘላቂ ሰላም ማግኘቱ ጉዳይ ላይ ያተኮረ መሆኑ ተጠቁሟል። ቹንግ ከሶል ከመነሳታቸው አስቀድሞ ለጋዜጠኞች በሰጡት ቃል የምንጓዘው ፕሬዝደንት ሙን የኮሪያን ልሳነ ምድር ከኒውክሌር ነጻ ለማድረግና ዘላቂ ሰላም እንዲሰፍንበት ያላቸውን ጠንካራ ቁርጠኝነትና ፍላጎት የሚገልጽ መልእክት ይዘን ነው ማለታቸው ተጠቅሷል። በመጨረሻም በኢጣሊያው ምርጫ ዋና ዋናዎቹ አሸናፊዎች ሁለት ተቀናቃኝ የሆኑ የህዝብ ብሶትን የድጋፍ መሰረታቸው አድርገው የተነሱና የሰላ የአውሮፓ ህብረት ተቃዋሚ አቋም የያዙ የፖለቲካ ኃይሎች ናቸው። ፋይቭ ስታር ንቅናቄና ዘሊግ የሚባሉት ናቸው። ሆኖም ሁለቱም ሀገሪቱን ብቻቸውን ለማስተዳደር የሚያበቃ ድምፅ አላገኙም። ይህም በሀገሪቱ ፓርላማ የትምምን ድምፅ ለማግኘት የሚችል አዲስ መንግሥት ለመመሥረት የሚካሄደው ድርድር ቀላል እንደማይሆን አረጋግጧል። አድማጮች ለሰዓቱ ያለን ዜና ይኸው ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሰኞ ምሽት ስርጭት ነው። አሁን የዕለቱ አብይ ርዕስ ይቀርባል። በኦሮሚያ ክልል ዛሬም ውጥረት መስፈኑንና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና የአንድ ከተማ ከንቲባ ገልጸውልናል። አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ዋና የመኪና መንገዶችን በድንጋይ ሲዘጉ እንደነበር ገልጸውልናል። ይህንንም ተከትሎ የታጠቁ የጸጥታ ኃይሎች ወሰዱት በተባለ እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎች እንዳሉ ጨምረው ተናግረዋል። በተለይ በጉደር የሚገኙ አንድ እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸውን እንደገደሉባቸው ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። በኦሮሚያ ክልል ሁለተኛው ተቃውሞ ከተጀመረ ሁለት ዓመት ከአራት ወራት አስቆጥሯል። በዚህ ጊዜ ውስጥ በሀገሪቱ የተለያዩ እንቅስቃሴዎች ተስተናግደዋል። ከሶስት ቀናት በፊት ደግሞ አርብ ዕለት በሕዝብ ተወካዮች ምክር ቤት አዋጁ መጽደቁ ከተነገረ በኋላ ከአንደኛው ከተማ ወደ ሌላኛው እየተዛመተ አሁን በአብዛኞቹ የኦሮሚያ ከተሞች መንገድ ተዘግቷል። የትራንስፖርት አገልግሎት ተቋርጧል። በታጣቂዎችና በወጣቶች መካከል ፍጥጫ እንዳለ ይናገራሉ የምናነጋግራቸው ነዋሪዎች ከጅማ ሀያ ኪሎ ሜትር ርቃ በምትገኝ ሰቃ ጨቆርሳ በምትባል ወረዳ ውስጥ ዛሬ የአንድ ሰው ህይወት መጥፋቱን ነዋሪዎችም የከተማው ከንቲባም ገልጸውልናል። ለደህንነታቸው ስለሚሰጉ ስማቸውን እንድንጠብቅ የገለጹልን ነዋሪ በወረዳዋ አደባባይ የተወጣበት ተቃውሞ እንዳልነበረ ይናገራሉ። ሳቃ ጮቆርሳ ህብረተሰቡ ካለው ነባራዊ ሁኔታ ተነሳው መንገዶችን ዝግ ነው። አልፎ ተርፎ ትራንስፖርት የለም፣ ምንም የለም። በአሁኑ ሰዓት በአካባቢ ያለው እንቅስቃሴ በዚህ በኮማንድ ፖስት ስር ወድቆ አካባቢው ያለው ባለስልጣናት ምንም ትን ድርሻ መሰገድ አልቻሉም። አካባቢው ላይ ያለው ፖሊስም ህዝቡን ለማገልገል ላይ ምንም ክፍተት የለውም። አሁን እነዚህ መከላከያዎች እንግዲህ ዝም ብሎ መንገድ ላይ ያለውን ሁሉ ዝም ብሎ እየመቱ ምን እያሉ ዛሬ አሁን ወደ አምስት ሰው ነው እዛ ጋ የተመጣው። ዝም ብሎ ህዝቡ እንዳለ በሩን ዘግተው ምን ብለው ምንም ቅፋቤ መውጣት የለም። ሱቅ አልተከፈተም። ምንም ማድረግ አልተቻለም። ጠቅላላው ከተማ ሙሉ በሙሉ በመከላከያ ስር ነው ያለው። አልፎ ተርፎ መንገድ ላይ አንድ ሰው ከተገኘ መሳፍ ነው። እነዚህ አሁን የተመጡት ከሌላ ቀበሌ የመጡ ልጆችም አሉበት፣ እዛም ያሉ ነዋሪ የሆኑ አሉ። ምንም ባላጠፎ ነው እንግዲህ የተመጠው ሳን እየገቡ ያሉት እየሞተኝ ያለው ቶፊል ዜና የሚባለው በህይወት አሁን ተመጥቶ እዛው ፈቃ ዜሮ አንድ ነዋሪ ነው ህይወቱ አልፈዋል። ናስር አባቦር የሚባለው ከሜጢ ውሰኔ ቀበሌ መጣ ነው። ማህመድ አባፊታ የሚባለው ከሜጢ ታከል የመጣ ገበሬ ማህበር ነው። ታሪኩ አሰግድ የሚባለው ከዛው ከሰቃ የዋንዴ ከተማ ነዋሪ የሆነ ነው። ወሰኑ ገላልቻን እዛ በዱላ ተደብድቦ ነ ሱ ሬቱ በጥይት ነው የተመርቱት። ይህኛው በዱላ ተደብድቦ በጣም የተጎዳ ነው። ወሰኑ ገላልቻ የሚባለው የሰቃ ከተማ ከንቲባ አቶ መሐመድ አወል ዳባ ስለ ሁኔታው ከአሜሪካ ድምጽ ተጠይቀው የከተማው ነዋሪዎች ለተቃውሞ አደባባይ እንዳልወጡ ገልጸዋል። ኮማንድ ፖስቱ እንዲነሳ የጠየቁ ወጣቶች መንገድና ሱቆችን መዝጋታቸውን ተናግረዋል። ይህንን ለማስከፈት ሲሞክሩ የነበሩት የፌዴራል ፖሊስ አባላት ተኩስ መክፈታቸውንም ገልጸዋል። መንገድ ላይ የነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ህይወቱ አልፏል። ሶስቱ ከፍተኛ መቁሰል አደጋ ደርሶባቸው ቁጥራቸውን ባላውቅም ሌሎቹ ደግሞ በዱላ ተገርፈዋል እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው። ኮማንድ ፖስቱ የራሱ የሆነ ተጽዕኖ እንዳለውም ይታወቃል። ከዚህ የተነሳ ነው እንግዲህ ኮማንድ ፖስቱን ተቃውመዋል። ሀገሪቷን መመራት እንደሌለበት በኮማንድ ፖስት የሚል አቋም ተይዞ ነው ለዚህ ሊወጡም የቻሉት ይህን እርምጃ ሊወሰድም የተቻለው ከዚህ የተነሳ ነው። እንግዲህ እንደ መነሻነት ፖሊሶቹም ያው ቤት ድረስ እየሄዱ ነው መንገድ ወደ ሌላ ወረዳም ሲያልፉ እርምጃ እየወሰዱ ነበር ያለፉት። ስንመለሱም እንደዚያው እርምጃ እየወሰዱ ነው ወደ ተመለሱት ማለት ነው። አቶ መሐመድ አወል አያይዘው በአሁኑ ሰዓት እየተፈጠረ ያለውን ሁኔታ ሊያውቁ የሚችሉበት መንገድ እንደሌለ ገልጸውልናል። ገና ነው እንግዲህ መንገድም አሁንም ተዘግቶ ስላለ ሰውም ብዙም አልተረጋጋም፣ በየቤቱ ነው ያለው። ሰውም ፈርቷል። ለዛ ሲባል ገና ለውይይት አልተዘጋጀንም። ሁሉም ወደ ቤቱ ገብቶ ነው ያለው። ከቤት እየወጣ አይደለም ሰው እየተንቀሳቀሰም አይደለም። ተሽከርካሪም ምንም መንገድም ስለሌለ እየወጣ አደለም ትንሽ ስረጋጋ ብሎ ሁሉም በዚህ ሰዓት መውጣት የለብንም የሚል አቋም ይዞ ነው ሰው ወደ ቤቱም ገብቶ ያለው። በሌላ በኩል በዶዶላ ባኮ፣ ነጆ፣ ሻሸመኔ፣ ሆሮ ጉድሮ፣ መንዲ፣ ጊምቢ፣ ጊንጪ፣ አምቦ ጉደርና ሌሎች ከተሞች ውስጥ ውጥረት እንዳለ በወጣቶቹና በጸጥታ ኃይሎች መካከል ፍጥጫ መኖሩን ይናገራሉ። ያነጋገርናቸው ናቸው ሰዎች እንደሚሉት የመከላከያ ሰራዊት እና የፌዴራል ፖሊስ ልብስ የለበሱ በከፍተኛ ሁኔታ የታጠቁ የጸጥታ ኃይሎች በወታደር መኪናና በእግር በከተሞቹ እንደሚዘዋወሩእና ና የተዘጉ መንገዶችን እንዲከፈቱ ለማድረግ ሲሉ ግጭት እንደሚፈጠር ገልጸውልናል። በጭሮ ከተማ ያነጋገር ነው ነዋሪ ስሙን እንዳንጠቅስ ጠይቆ ዛሬ ጠዋት አብርሃም አብደላ የተባለ ወጣት በጸጥታ ኃይሎች ተገሏል ብሎናል። ዛሬ ጠዋት ላይ አንድ ወጣት ልጅ መከላከያ ገለውታል። ጭሮ ዜረባ ተባበሩት ይባል አካባቢ ተባበሩት ወይም ኮንዶሚኒየም አካባቢ ልጁ ጠዋት አውጪ ወደ እየመጣ ነበር ወደ አንሳት አካባቢ ከዚያ ቁም ብሎ ሲያባሩት ልጁ ሮጦ ከዛ ያዙትና ደበደቡት። እንደገና ልጁ አሁንም አብዞር ወዶ ለመደበቅ ሰው ግቢ ገባ። ከዛ ተከትሎ ገድሎና ቀጥቶ እንደገና በጥይት ገለው የልጁን እዛ ቤተሰቦች ሁለቱ አሁን ወደ ገጠር ሁላቸውም የሚባል ነው ቤተሰብ ሁሉ ገጠር በሌላ በኩል ቅዳሜ እለት ጠዋት በጉደር ከተማ ውስጥ ታጣቂዎች በመኖሪያ ቤታቸው መጥተው አባቱን እንደገደሉባቸውና ወንድሙን እንዳቆሰሉበት አቶ ዋቁማ ድጋፌ ለአሜሪካ ድምጽ ተናግሯል። ልክ ጥዋት ነው አንድ ሰዓት አካባቢ ይሆናል። ኔተ ውጭ ነበር። ወንድሜ ደግሞ ከኔ ጋር ስጠኛ ነበር። ከመጠገብ የተነስቶ ወደ ውጭ ወጣ። አጥር በዚ ቀብቶ ወጣና ወደ ግቢ ነሱ ወደ ግቢ ሲመለስ ቃትለ ወደ ግቢ ውስጥ ይገቡ አሁን አስወጡት የገባ ልጅ ዳ አስወጡት ምናምን አሉ። እዛን አባቴ ሰምቶ ደንግጦ ወጣ ራቁቱ። ሱሪ ብቻ ነው እየለበሰ ቀበቶም አልታጠቀ ልጆቼ ምንም አላጠፉም። ሙት ሁሉ ለግቢ ምናምን ስላቸው እነሱ ሊያጡም አልቻለም። ቀርጠል አንድኔ በማል እኔ ዱላ ይዘ ወጣ ና እነሱን ድምፅ ሰሚቼ ነው ደግሞ ወጣ ራቁቴ። ያ ልጁ ዱላ ይዞ ቆመል ባጤ ወዲያ ወዲህ ገፋ ገፋ ሲያደርጉት፣ አይ እና ሁኔታው አላማረው መሰለህ። እዛን እኔ ደሞ ልጁን ወደ ቤት ውስጥ ተመለስና፣ ይህ ልጁን መለስኩት ወደ ቤት ውስጥ። ለእኔ ራቁቴ እንደወጣ ከዛም እኔ ልክ ልጁ ወደ ቤት ውስጥ አስገብቼ ወደ ቤት ሲገባ ልጁ ዱላውን ይዞ ወጣና አባቱ ዳንጥ ስመታቸው ልጁንም አባቴንም እዛው ወቃ፣ ግቢ ውስጥ አሳረፉት። አባቴ አንድኔ ደግሞ አንድ እጁ ላይ ተመታት በጥይት ሁለተኛ ደግሞ በጆሮ በኩል ገባች ና አንዷ ጥይት በግንባሮ በኩል በጣች። አባቴ በዛ ሰዓት ውስጥ ነው ያረፈው። ይሄ የሆነው ግቢያችሁ ውስጥ ነው የተከሰተው? ግቢያችን ውስጥ ና የት ነው ቤታችሁ? የት አካባቢ ነው? ቀበሌ ስንት ነው? የቤት ቁጥራችሁ ስንት ነው? የቤት ቁጥሩ እንካን የለንም። ጉደር አካባቢ ነው፣ ወደ ዜሮ ዜሮ አካባቢ የሚባል አለ። ወረዳችን ደግሞ ቶኬ ቁጣዬ ነው የሚባለው። አባት ስንት አመታቸው ነበር? አምሳ አምስት ደርሳል ብዬ ገምታለሁ። ስንት ልጆች ነበራቸው? ስምንት ሴቶችና አንድ የተመጣው እና እኔ ብቻ ነኛ ያለሁ፣ ሁለት ወንድና ስምንት ሴት። በምን ስራ ነበር የሚተዳደሩት? እሻ አቶ ድጋፌ ደንደና የተባሉት ሟች አባትን በተመለከተ በቅዳሜ ምሽት ፕሮግራማችን ጎረቤታቸውን እማኝ አድርገን ዘገባ አቅርበን የነበረ ሲሆን ልጃቸው አቶ ዋቁማ ድጋፌ እንደሚለው የጸጥታ ኃይሎቹ ወደ ግቤ የገቡት መንገዱ በድንጋይ ተዘግቷል በሚል እንድናነሳ ለማስገደድ ነበር ብሏል። ና ድንጋይ አንሱ ከአስፋልት ላይ ስልም አናነሳም ስላለ ብቻ ነው። አናናሳ የተዘጋ ድንጋይ አናነሳም ስላልን ብቻ ነው። በቃ ድርጊት የተደረገ ሶስታችንም በቃ እኔ በኋላ የልለ እርምጃ ስዱብናል ብዬ በቃ ልብስ ለብሽ እስከሚወጣ አንተ ከግቢ ከቤት አትወጣ ብዬ ወጣው ና ሱሬ ለብሽ ስወጣ ልጅ ወጥተዋል። በቃ ድጋ ይዞ አንድን ፈነከተ፣ አንድን ደግሞ እጁን ሰበረ። በዛን ሰዓት እነሱ በቃ አንድ ቦታ ነው የተኙ። በቃ እነሱን አንድ ቦታ አስጠይቶ ነው የወጡ በቃ በስር በኩል በአስፋልቱ በኩል ሳል ሁለት ነው በቃ ዛ ዘሯቸው ሄዶ በቃ ባታችኛው በር ማለት ነው። እና የተመታው ልጅ እና አባትን ሬሳውን ይዘን ወደ ሆስፒታል የርን እያለን ራሱ ግቢ ስናወጣቸው እንደው ተመለሱ ብሎን ይመልሱን በቆረጣ ነው በሆኔ እንትን ወደች መጃ አለች ከነሱ እንትን የምትል እነሱ ጎራ ብለን ነው ውስጥ ለውስጥ ዜናቸው እስከ ውስጥ ታዲ ናቸው። ቤተሰቦቻቸውም የመንደሩ ሰዎችም ከፍተኛ ሀዘን ውስጥ መሆናቸውን ገልጾ እናቱ ወይዘሮ ቀናቱ ጉርሜሳ በድንጋጤ እና በከፍተኛ ሀዘን ውስጥ እንደሚገኙ ነግሮናል። አነጋገሪያቸው ነበር። ምን እናረግ ታዲያ? አሁን እንግዲህ እግዚአብሔር ካለ እንደምንም እንኖራለን፣ ካለ እናልቃለን። እንግዲህ እግዚአብሔር እንኳን እንትን ያርግልን እንግዲህ በሀገር ሞሎ አይጋር ሙጫ ኮፊ አባ መና ኮቲ ሳንካኒ በደለማኒ አኒ ብየ ሙሉ ህዋ ቀንከዳጠገሩ ኢትዮጵያ የሞተው ባለቤቴ ነው። ልጄ ቆስሏል። ለመላው ኢትዮጵያ ወደ እግዚአብሔር እጮኋለሁ። ይህንን ያመጣ አምላክ አብርዶ ሰላም እንዲያወርድ እጸልያለሁ። የቤተሰቤን ደም ዋጋ እንዲከፍለኝም እጸልያለሁ። እኛ ብቻ ሳንሆን ሀገሩ በሙሉ እሳት ውስጥ ነው ያለው። ህጻናት እያለቁ ነው። ኑሮ አይደለም ይሄ። በኦሮሚያ እየተፈጸመ ነው የተባለውን ግድያ በተመለከተ ከመንግስት በኩል ምላሽ ለማግኘት የተለያዩ ሙከራዎችን አድርገናል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋንም ሆነ የፌዴራል የኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮ የእጅ ስልክ ላይ ለተከታታይ ቀናት ባደረግነው ነው የስልክ ሙከራ ስልካቸውን ስለማያነሱ ልናገኛቸው አልቻልንም። ዛሬም ሙከራ አድርገን ነበር፣ ስልካቸው አይነሳም። በመጨረሻ ዶክተር ነገሪ ሌንጮ ከሀገር ውጭ መሆናቸው ተነግሮን የኮሚኒኬሽኑ የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ የእጅ ስልክ ላይ እንድንደውል ተነገረን። የእሳቸውም ስልክ አይነሳም። የወረዳና የዞን አስተዳዳሪዎች በበኩላቸው ጉዳዩ ከነርሱ ቁጥጥር ስር እንዳይደለ ገልጸው ኮማንድ ፖስቱን እንድናነጋግር ጠቁመውናል። የመከላከያ ሚኒስትርና የኮማንድ ፖስት ዋና ጸሐፊ አቶ ሲራጅ ፈጌሳ፣ ጠቅላይ አቃቤ ህግ ጌታቸው አምባዬ የእጅ ስልክ ላይ ደውለን ነበር እነርሱም አይመልሱም። በተጨማሪም የኢትዮጵያ ሰብአዊ መብት ኮሚሽን በክልሉ እየተፈጸመ ነው ስለተባለው የመብት ጥሰት በተመለከተ የኮሚሽኑ የኢንፎርሜሽንና ኮሚኒኬሽን ዳይሬክተር አቶ ደምሰው በንቲ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። የሁሉም ስልክ አይነሳም። ስለዚህም ልናገኛቸው አልቻልንም። እንዳገኘናቸው ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምሽቱን አብይረስ ነበር የሰማ ነው። ጽዮን ግርማን እናመሰግናለን። ወደ ተቀሩት ዘገባዎቻችን ስናልፍ የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ ከእስር መፈታቱ ተሰማ። አቶ ዮናታን ተስፋዬ እንዴት እንደተፈታ እንደማያውቅና ድንገተኛ በመሆኑም መቸገሩን ተናግሯል። መለስካቸው አመሃ ዝርዝሩን ልኳል። ዮናታን ተስፋዬ በዝዋይ ማረሚያ ቤት የተፈረደበትን የሦስት ዓመት ከስድስት ወር ቅጣት ለመፈጸም ቆርጦ ሳለ ዛሬ ያልጠበቀው ደስታ አጋጥሞታል። በምዕራብ ደቡብ አዲስ አበባ አቅጣጫ በኦሮሚያ ክልል ሌመን ከተማ እንደደረሰ በስልክ አግኝቸው የአፈታቱን ሁኔታ ጠይቄዋለሁ። እንግዲህ ዛሬ ጠዋት ላይ ነው የወጣሁት። ጠዋት እንደተለመደው በቃ እስር ቤተሰብ የሚደረገውን ነገር እያደረኩ ነበረ ድንገት ነው ውጣ የተባልኩት። በቃ ምንም የገባኝ ነገር የለም። ውጣ የሚለኝንም ሰው ብጠይቅ ተገቢ መልስ ወይም ደግሞ የሚያረካ መልስም አልነበረኝም። በቃ ውጣ አሉኝ ዝም ብዬ የወጣው እዛ። በኋላ ትንሽ ተቸግሬ ነበር ከቤተሰብም ጋር ለመገናኘት ድንገት ስለነበረ፣ አሁን ግን እግዚአብሔር ይመስገን ከቤተሰብም ጋር ተገናኝቻለሁኝ። እንደዛ ነው የወጣሁት። በቃ ድንገት ነው ዝም ብዬ። መቼ ነበር መፈታት የነበረብህ አንተ? እንግዲህ የሰሬን ሞተው አንድ ሁለት ወር ወር ከምናምን ይቀረኛል። በዛ ጊዜ ውስጥ ነበር የምወጣው። ከጥቂት ሳምንታት በፊት ግን እንድትፈታ ፎርም እንድትሞላ ተጠይቀህም ነበረ አልሞላም ብለህ ንብረትም አልጠይቅም ብለህ ነበረ። አዎ ያው ምንድን ነው እንግዲህ በሚዲያ ብዙ እንደሰማችሁት ነው። ቅርታ የመጠየቂያ ደብዳቤ ነው ይዘው የመጡት እና መሰጠትህን እና የቅርታ መጠየቅህን ተስማምተህ እንድትፈርም ነው የሚለው እና በሰዓቱ እንግዲህ ጓደኞች የመሆንን እኔ በፍጹም ልናምንበት እና ልንስማማበት ማንችል ነገር እንደሚታወቀው ሁሉም የፖለቲካ እስረኛ ለሀገሩ ባመነበት መልኩ ይሆናል ባለው መልኩ መሻሻል፣ መስተካከል እንዲኖር ለውጥ እንዲኖር ታከል እንጂ ያጠፉ ጥፋት የለም እና በዚህ ሁኔታ ውስጥ ይቅርታ መጠየቅ ስሱ ለእኔታ የሚከብዝ ነገር ነው። ባሏሉበትም እንደ መጠየቅ ነው እና በግፍ መታሰራችን አንሶ ደግሞ ይቅርታ ጠይቁ ማለት በጣም የሚያሳፍር ነበረ። ያም ሆኖ ያንን ባለመስማማታችን እኔ በበኩሌ እዚህ ባለውበት ዝዋይ እስካሁን እንዳቆዩኝ ነው የማውቀው። ከዛም በኋላ እንግዲህ ዛሬ በመሀል ያው ብዙ የተከሰቱ ነገር ነገሮች አሉ። ይቅርታም ፈርሜ እንዲወጣ፣ ሌላም ደግሞ ከይቅርታም ደግሞ በገደብ እንደዚሁ ሌላ ፊርማ ፈርሜ እንዲወጣ ምናምን ብዙ ሞክረዋል። ግን ያው የማይሆን ነገር ስለሆነ ከኢፍትሐዊ አሰራር ጋም ሆነ ሕሊና ከማይፈቅደው ነገር ጋር አብረን መሰለፍ ስለማንችል ይህን ነገር ትተን አሁን በማላውቀው መንገድ ዛሬ ድንገት ውጣ ብሎ ይሞጥች አሉ። ይሄን ያለው መልካም። ግን ከአንተ ጋር የተፈቱ ሌሎች ሰዎች አሉ እንዴ? ዛሬ ብቻዬን የወጣሁት በጣም አስቸጋሪ ነበር። መንገድም ዝግ ነው። ወደ አዲስ አበባ መግባት እርግጥ ያው ትግሉን እንደቀጠለ ነው የምናየው። የመንገዱ ከቤተሰቡም ጋር ለመገናኘት አስቸጋሪ ነበር። ኔትወርክም አስቸጋሪ ነው እዚህ ካለሁበት አካባቢ እና ብቻዬን ነው የወጣሁት አብሬው እንኳን ሚግዞ የለም። እንደውም ገሱሎ የነበረ በእንደዚህ አይነት ሁኔታ እንደ ድንገት ተነስተውታ ሲሉ አንዳንዴ አታቆም ያው ሀገሪቱም ካለችበት ሁኔታ አንጻር የሚያስብላል። የሆነ ሆኖ ያው ሁላችንም እንግዲህ እንደ እግዚአብሔር ፈቃድ በእግዚአብሔር እጅ ነው ያለ ነው እና በሰላም ከቤተሰቦች ጋር ተገናኝቼ ወደ ቤቴ እየገባሁ ነው። አሁን የት ነው የምትገኘው? የምትገኙት አንተ ቤተሰቦች? በቃ ወደ ሌመን ነኝ። ሌመን አካባቢ ደርሳል? አዎ፣ እዛ እዛ ነው ማውራት። እስካሁን ድረስ በመንገድ ምንም ያጋጠማችሁ ችግር የለም? ያው እንግዲህ ሲመጡ እነሱ አንዳንድ ነገር ነበር፣ ግን ያው ሁኔታውንም ስለተረዱ ይመስለኛል መንገዱ ቀና ነው። እስካሁን ሰው አሁን ጥያቄ የቸገረውን ጥያቄ ወይም ደግሞ እየጠየቀ ያለው ጥያቄ እንዲመለስለት ነው እንጂ የተለየ ፍላጎት ወይም የተለየ ያልሆነ ነገር ውስጥ የመክተት ፍላጎት መኖት አለም። ስለዚህ መንገዱም ቀና ነው። ግን ያው እንደምናየው የመንገዱ ውስጥ ከእኔም ስመጣ እስካሁን የሚታየው ህዝቡ በየቤቱ ሆነው እንግዲህ ሱቆችም ዝግ ናቸው፣ መንገዱም ላይ መኪና አይታይም። ግን እኛ ደግሞ በሰላም ነው እየሄድን ያለ ነው። እናቱን ወይዘሮ ሙጭት ታከለንና አባቱን ቀሲስ ተስፋዬ ረጋሳንም በልጃቸው መፈታት የተሰማቸውን ስሜት ጠይቂያቸዋለሁ። በጣም ነው ደስ ያለኝ። ግን እዚዋይ በተለቀቀ ሰዓት እንዴት ብለን እንደምንሄድ መንገዱ ጭር ያለ ነው። ምንም መኪና የለም። ሱቆች ሁሉ ዝቦት ናቸው። እኛ በድፍረት እንድረስለት ብለን ደረስን፣ አገኘነው። አሁን እዘነው እየመጣን ሌመን ደርሰናል። እንዴት ሰማችሁ? ደወለ። እሱ እራሱ ሄሎ ቀሲስ እንኳን ደስ ያለት አሚን፣ ማምላክ እንኳን ደስ አብሮ፣ ደስ አለን፣ እንኳን አብሮ ደስ አለን። ምን ተሰማሁት? ልጆ በመፈታቱ፣ ኧረ በጣም ድንገተኛ ደስታ በጣም አላሰብንም። ያው ባለፈው ወደደውን እንግዲህ ካልክሎ ስላቆዩት ጊዜውን ጨርሶ ይወጣል ብለን ነው እንጂ ምንም በዚህ በዛሬው ዕለት ምንም አልጠበቅንም አላሰብንም እና በጣም ደስ ነው ያለኝ፣ በጣም ተደስቻለሁ። የቀድሞው የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ህዝብን ለአመፅ የሚቀሰቅስ ጽሑፍ በፌስቡክ ገጹ አሰራጭተዋል በሚል ክስ ተመስርቶበት የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከስድስት ዓመት በላይ የእስር ቅጣት ጥሎበት ነበረ። ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሎ ቅጣቱን ከስድስት ዓመት ወደ ሦስት ዓመት ከመንፈቅ ቀንሶለት እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቀጣዩ ዘገባ ወደ ኬንያ ይወስደናል። የታንዛኒያ ፍርድ ቤት በሰማንያ አራት ኢትዮጵያውያን ፍልሰተኞች ላይ የሦስት ዓመት እስራት በይኗል። ኢትዮጵያውያኑ የተያዙት በታንዛኒያ ማዕከላዊ ክፍል ኢሪንጋ በሚባል ቦታ ሲሆን በሕገ ወጥ መንገድ ወደ ማላያዊ ሊያልፉ ሲሉ ነው ተብሏል። በታንዛኒያ ፖሊስና በሀገሪቱ ኢሚግሬሽን ኃላፊዎች የተያዙት ኢትዮጵያውያኑን በታፈነ መኪና አጉሮ ሲያጓጉዛቸው የነበረው ሾፌር ሲያመልጥ ፖሊስ ከፍልሰተኞቹ ጋር የነበረ ሐሰን ፌሩዝ የሚባል ታንዛኒያዊ በቁጥጥር ስር አውሏል። ሆፕ ካዋዋ በታንዛኒያ የኢሪንጋ ግዛት ኢሚግሬሽን ኃላፊ፣ ኢትዮጵያውያኑን በቁጥጥር ስር ስናውላቸው ከሰማንያ አራቱ አስራ ሁለቱ ራሳቸውን ስተው ስለ ነበር ወደ ኢሪንጋ ሆስፒታል ተወስደው ሕክምና ተደርጎላቸዋል ሲሉ ለአሜሪካ ድምፅ ተናግረዋል። ኢትዮጵያ በታንዛኒያ ኤምባሲ የሌላት ሲሆን የአሜሪካ ድምፅ ጉዳይ የሚመለከተውን ኬንያ ያለውን የኢትዮጵያን ኤምባሲ ለማናገር ያደረገው ጥረት አልተሳካም። ዘገባው የገልሞ ዳዊት ነው። ባለፈው የካቲት 16 2010 ነበር 84 የኢትዮጵያ ፍልሰተኞች በህገ ወጥ ወደ ማላዊ ሊያልፉ ሲሉ በታንዛኒያ ፖሊስ ቁጥጥር ስር የዋሉት። ኢትዮጵያውያኑ ሁለት ጊዜ ፍርድ ቤት ቢቀርቡም አስተርጓሚ ባለመገኘቱ ባለፈው አርብ እንዲመለሱ ሆነዋል። በመጨረሻም አርብ የካቲት 23 ፍርድ ቤት ቀርበው እያንዳንዳቸው የሶስት ዓመት እስራት ተላልፎባቸዋል። ምስተር ሆፕ ካዋዋ በታንዛኒያ የሪንጋ ግዛት የኢሚግሬሽን ኃላፊ ናቸው። 84ቱ የኢትዮጵያ ፍልሰተኞች የተያዙበትን ሁኔታ ሲያብራሩ በእውነቱ በጣም ደካክመው ነበር። መኪናው እንደ ኮንቴነር ታሽጎ ስለነበር በሙቀት ታፍነው እያሉ ነው ያገኘናቸው። ልክ ፖሊስ ጣቢያ እንደደረሱም ከእነሱ ውስጥ አስራ ሁለቱ ራሳቸውን ስተው ስለነበር ወደ ሆስፒታል እንዲወሰዱ ተደርጓል። ህመማቸውም ይህን ያህል አልነበረም። የምግብና ውሃ እጦት ብቻ ነው የነበረው ምክንያቱም የሚበላ ነገር ከሰጠናቸው በኋላ ከሶስቱ በስተቀር ሌሎቹ ወደ ሙሉ ጤንነት ተመልሰዋል። ምስተር ካዋዋ አሁንም ሌሎች አራት የኢትዮጵያ ዜጎች በረንጋ ግዛት እንዳሉ ፍልሰተኞቹ እንግሊዝኛ ወይም በአካባቢው የሚነገሩን የኪስዋሂሊ ቋንቋ ባለመቻላቸው ወደ ፍርድ ቤት ለማቅረብ እንደተቸገሩም ይገልጻሉ። ኢትዮጵያውያኑን በመኪና ጉሮ ሲያጓጉዝ የነበረው ሹፌር ወዲያው ሲያመልጥ፣ አሰንፌሩዝ የተባለ ታንዛኒያዊ ግን ከ84ቱ ኢትዮጵያውያን ጋር ፍርድ ቤት ቀርበዋል። ፍራይዴይ ሲምባያ በችሎቱ ላይ የነበረ የታንዛኒያ ጦማሪና ጋዜጠኛ ነው። በመጀመሪያው የችሎት ቀናቸው በጣም ሲያለቅሱ ነበር። እኔም ለምን ከሀገራቸው እንደወጡ ጠይቄያቸው ከሀገራቸው የወጡት በዚያ ባለው የድህነት ችግር መሆኑን ነግረውኛል። ኢትዮጵያውያኑ የተያዙባት የታንዛኒያ ኤሪንጋ ግዛት በማዕከላዊ የአገሪቱ ክፍል የምትገኝ ስትሆን ብዙ ሕገወጥ ፍልሰተኞች ወደ ጎረቤት ሀገር ማላዊ ለመግባት እንደሚጠቀሙባት ጦማሪው ስምባያ ይናገራል። የተፈረደባቸው ኢትዮጵያውያን አሁን በኤሪንጋ ማረሚያ ቤት የሚገኙ ሲሆን የተቀሩት አራት የኢትዮጵያ ፍልሰተኞችም አስተርጋሚ ተፈልጎላቸው ሮብ የካቲት 28 2010 ታንዛኒያ ኤሪንጋ ፍርድ ቤት ይቀርባሉ። ኢትዮጵያ ከታንዛኒያ ኤምባሲ ስለሌላት ጉዳዩ የሚመለከታቸው በኬንያ የኢትዮጵያ ቆንስላ ጽሕፈት ቤት የዲያስፖራ ክፍል ኃላፊ አቶ አንዳርጉ በሬን ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አድማጮች የሰኞ ምሽት ዝግጅታችን ተጋምሷል። ቀደም ሲል በዜናው ክፍለ ጊዜ በዚህ በዋሽንግተን በውጭ ጉዳይ ሚኒስቴር እና በተወካዮች ምክር ቤት ደጃፎች ሰልፍ መካሄዱን ገልጸናል። ዘገባው እንደተጠናቀረ እንደተዘጋጀ እናቀርባለን። አሁን በቀጥታ ወደ ሁለተኛው አጋማሽ ይሆናል የምንዘልቀው። በቅድሚያ በሰሎሞን ክፍሌ ተዘጋጅቶ የሚቀርበው የስፖርት ፕሮግራም ትላንት በተጠናቀቀው ዐሥራ ሰባተኛው የበርሚንግሃም ኢንግላንድ አዳራሽ ውስጥ አትሌቲክስ ሻምፒዮና የኢትዮጵያ አትሌቶች አራት የወርቅና አንድ የብር ሜዳሊያ በማግኘት ከዩናይትድ ስቴትስ ቀጥሎ ከዓለም ሁለተኛ ከአፍሪካ አንደኛ ሆነዋል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። የበርሚንግሃም ኢንግላንዱን 17ተኛውን የዓለም የአዳራሽ ውስጥ ሻምፒዮና ዜና ላስቀድም። ኢትዮጵያ አራት የወርቅ ሜዳሊያዎችን ባገኘችበት በዚህ ውድድር ገንዘቤ ዲባባ በሴቶቹ 1500ና 3000 ሜትር ድርብ ድል አስመዝግባለች። የወንዶቹ ደግሞ ዮሚፍ ቀጀልሻ በ3000 ሳሙኤል ተፈራ በ1500 ወርቅ አግኝተዋል። ሰለሞን ባረጋ በ3000 ወንዶች ብር ተሸልሟል። በበርሚንግሃሙ ዐሥራ ሰባተኛው የዓለም አዳራሾች ሻምፒዮና ከ144 ሀገሮች የመጡ ከስድስት መቶ በላይ አትሌቶች ለአራት ቀናት ተፎካክረውበታል በሜዳሊያው ሰንጠረዥ ዩናይትድ ስቴትስ ስድስት የወርቅ 10 የብርና ሁለት የነሐስ በድምሩ 18 ሜዳሊያዎችን በማግኘት አንደኛ ስትሆን ኢትዮጵያ አራት የወርቅ አንድ የብር ሁለተኛ ሆናለች ለድንቅ ውጤታቸው ሁሉንም የኢትዮጵያ አትሌቶች እንኳን ደስ ያላችሁ እንላለን ለቀጣይ አትሌቲክስና የሀገር ውስጥ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የቫሌንሽያ ዓለም አቀፍ ግማሽ ማራቶን ስፔን ውስጥ ከሁለት ሳምንት በኋላ ይካሄዳል። ለዚህም ከኢትዮጵያ በኩል በሁለቱም ጾታ አስር አትሌቶች በወንዶች አምስት በሴቶች አምስት በልምምር ላይ እንደሚገኙ የኢትዮጵያ አትሌቲክስ ፌዴሬሽን ቀደም ብሎ አስታውቋል። ለቫሌንሺያው የዓለም ግማሽ ማራቶን በዝግጅት ላይ ከሚገኙት ከወንዶቹ በአንደኝነት የተመረጠው አትሌት ጌታነህ ሞላ ባለፈው ሳምንት በሳውዲ አረቢያ ሪያድ ላይ በተደረገው ግማሽ ማራቶን አሸንፎ የ260 ሺ ዶላር ተሸላሚ ለመሆን በቅቷል። ከማናቸውም የዓለማችን ከተሞች በሽልማት መጠኑ የመጀመሪያ የሆነው ይህንኑ የሪያድ ግማሽ ማራቶን ሳይጠበቅ አሸናፊ የሆነው አትሌት ጌታነህ ርቀቱን የፈጸመበት ጊዜ አንድ ሰዓት አንድ ደቂቃ ከ ሃምሳ ሶስት ሴከንድ ነው። ጌታነህ ለቫሌንሽያው የዓለም ግማሽ ማራቶንም ልምምዱን አጠናክሮ ቀጥሏል። አነጋግሬ ዋለሁ። እንደማሸነፍ እርግጠኛ ባልሆንም ከ15ና 16 ኪሎ ሜትሮች በኋላ አትሌቶችም የተሻለ አቅም አላቸው። ግን የድካም ስሜቱ ያን ያህል የሚያጨናንቅ ባይሆንም አሸንፍ የሆን የሚል ስሜት ተሰምቶኛል። ወዲህ ወደ ዓለም ግማሽ ማራቶን በቅርቡ ይደረጋል። አንተም አሁን በዚያ ውድድር ላይ ከተመረጡት አትሌቶች አንዱ ነህ፣ ከአምስቱ አንዱ ነህ። በዚህ ውድድር ላይ ሁል ጊዜ የረዥም ርቀት የኢትዮጵያና የኬንያ ከሆነ ትንሽ ቆይቷል እና ይህንን ውድድር ቫሌንሲያ ስፔን ውስጥ የሚደረገውን ውድድር የሚያሸንፉት ኢትዮጵያውያኖች ናቸው ወይስ ኬንያውያኖች ናቸው? አንተስ ምን ታስባለን? እንግዲህ እንደሚታወቀው የኬንያዎች የበላይነት አለ። ኢትዮጵያውያንም እንግዲህ ብዙ ጊዜ በአንዱ እንትን አላለን። እኛም እየሰራን ያለነው የተሻለ ነገር ለማምጣት ነው። እነሱም የተሻለ ነገር ሰርተው ነው የሚመጡት። እኛም የተሻለ ነገር ለማምጣት ጥረት እያደረግን ነው። ጓደኞቻችን ጋር በአንድነት እየተማከርን አሰልጣኞችም አሉ፣ እነሱ ጋር እየተግባባን እየሰራን ያለ ነው። እንግዲህ እነሱን የኛ ነው ብለን ለመገመት ትንሽ ይከብዳል። ምክንያቱም ሩጫ ነው፣ የሚፈጠረው ነገር አይታወቅም። ሁሉም አሸንፋለሁ ብሎ ነው የሚገባው ከዚያም በኋላ የሚፈጠረው ነገር ነው ማሸነፍ መሸነፉ። የተቻለንን ሁሉ አድርገን የተሻለ ነገር ለማምጣት ነው። ወደዚያ ወደ ባለንሻ ምነዱ ጌታነ፣ እንግዲህ እንደምታውቀው አሁን ከውድድርም ብዙ ረፍት ሳታገኝ ነው ይህንን ቃለ መጠይቅ የሰጠኝና ስለ ትብብርህ በጣም አመሰግናለሁ። እኔም አመሰግናለሁ። የ24ት ዓመቱ ጌታነህ የመከላከያ ስፖርት ክለብ አባል ሲሆን ወደፊት እና ሀይሌና ቀነኒሳ የተጓዙበትን የድል ጎዳና በመከተል የሀገሩን ስም በበጎ የማስጠራት ራዕይ እንዳለውም ገልጾልኛል። በእግር ኳስ ዜና የኢትዮጵያ ፕሪምየር ሊግ ያለፈውን ሳምንት ሁለት ተስተካካይ ጨዋታዎችን በተለያዩ ክልል ከተሞች አካሂዷል። ወልዳያ ከተማ መከላከያን ሁለት ለባዶ ባሸነፈበት ጨዋታ አንዱ አለም ንጉሴና ብሩክ ቀልበሮ ናቸው ለወልዳያ ከተማ ጎሎቹን ያስቆጠሩት። ሌላው ተስተካካይ ጨዋታ ሐዋሳ ላይ ሐዋሳ ከተማ ቅዱስ ጊዮርጊስን ማንም ቀድሞ ባልጠበቀው ሐዋሳ ከተማ ቅዱስ ጊዮርጊስን አራት ለአንድ ሸኝቶታል። ቅዱስ ጊዮርጊስ ይህን በመሰለ በሰፊ የጎል ልዩነት ሲሸነፍ የሰሞኑ የመጀመሪያ ሳይሆን አይቀርም። የቅዱስ ጊዮርጊስ ክለብ አራት ነጥብ አራት ሚሊዮን ብር ወጪ አድርጎ ተጫዋቾቹን በሸለመና በአበረታታ ማግስት በሰፊ የጎል ልዩነት መሸነፉ ለደጋፊዎቹ እንቆቅልሽ ቅልሽ ሆኖባቸዋል። ዛሬና ሰሞኑንም ሌሎች ተስተካካይ ጨዋታዎች ተካሂደው የአንደኛው ዙር ይጠናቀቃል። ደደቢት ዛሬ የሚያደርገውን አንድ ተስተካካይ ጨዋታ ሳይጨምር በ29 ነጥብ መሪነቱን አልለቀቀም። ዘንድሮ ፕሪምየር ሊጉን የተቀላቀሉት ጅማ አባጅፋርና መቀሌ ከተማ በእኩል 25 ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። ኮከብ ጎል አግቢነቱን የደደቢቱ ጌታነህ ከበደና የጅማ አባጅፋሩ ኦኬኪ አፉላቢ በእኩል ዘጠኝ ጎል ይመራሉ። የመጨረሻው አጭር የእግር ኳስ ነክ ዜና የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤና እያወዛገበና እያነጋገረ ለመንፈቅ ዕድሜ የዘለቀው ፕሬዝዳንታዊና ስራ አስፈጻሚ ምርጫ ላልተወሰነ ጊዜ ተራዝሟል። የካቲት 24 ባለፈው ቅዳሜ ፍጻሜውን ያገኛል ተብሎ የተጠበቀውና ፕሮግራም የተያዘለት ቢሆንም ከፊፋ የተላከው ደብዳቤ የራሱን ልዑካን መድቦ እስካሁን የተደረገውን ዝግጅት ገምግሞ የምርጫውን ጊዜ እንደሚወስን ጠቁመዋል። እንደ አውሮፓ የቀን አቆጣጠር ማርች 12 የፊፋ ልዑካኑን እንደሚልክና ከሚመለከታቸው አካላት ጋርም እንደሚወያይ ተመልክቷል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ። እኔም ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። እዚህ ገደማ የፕሮግራም ማስታወቂያ አለን። ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን ከቪኦኤ በነፃ። ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን ተብሎ ነው የሚጻፈው። ሳይፎን በነፃ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለአንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ። ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ስሪ ዶት ኮም ኢሜል ያድርጉ። ለመልካም ዜና አት ሳይፎን ትሪ ዶት ኮም ኢሜይል ያድርጉ። ሲጻፍ እንደዚህ ነው። መልካም ዜና አንድ ቃል ነው። ኤም ኢ ኤል ኬ ኤ ኤም ዜድ ኢ ኤን ኤ at p s i p h o n 3.com m e l k e m z e n a at siphon ሶስት ቁጥር አለው siphon 3.com ኢሜል ይላኩ ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይንም ኢንስቶል ያድርጉት። ከዚያም ከዚያም ቢሹ ወደ ቪኦኤ አምሐሪክ ወይም ቪኦኤ አማርኛ ወይም ቢሹ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ። ሳይፎን ከቪኦኤ በነጻ። ክቡራትና ክቡራን አድማጮቻችን፣ ቀደም ሲል የተናገር ነው የዋሽንግተኑ ሰልፍ ዘገባ ደርሶናል። በኢትዮጵያ የተጣለውን አስቸኳይ ጊዜ አዋጅ በመቃወም እዚህ በዋሽንግተንና አካባቢዋ የሚኖሩ ኢትዮጵያውያን ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና ተወካዮች ምክር ቤት ደጃፎች ሰልፍ አካሂደዋል። ሰልፉን የተከታተለው ሶሎሞን አባተ እዚህ ስቱዲዮ አብሮን አለ። ሶሎሞን፣ እንዴት ነበር ሰልፉ? ሰልፉ ቆንጂት፣ ለዋሽንግተን ለተለመደው የዋሽንግተን ከተማ ትልቅ ሰልፍ ነበር ማለት ይቻላል። ብዙ ኢትዮጵያውያን ናቸው የተገኙት። በነገራችን ላይ ሰልፉ አሁንም እየተካሄደ ነው። በውጭ ጉዳይ መስሪያ ቤቱ ደጅ ላይ የተካሄደው ስነ ስርዓት ተጠናቆ ወደ ተወካዮች ምክር ቤት አምርተዋል ሰልፈኞቹ። እኔ ወደ በመሀል ነው አቋርጬ ወደ ስቱዲዮ የመጣሁት እና ለዋሽንግተን ከቀደም ሲል ለምናውቀው ዋሽንግተን ትልቅ ሰልፍ ነበር ማለት ይቻላል። እንግዲህ ይሄ ሰልፍ ባጭር ጊዜ ነው የተጠራው። ለምን እንደተጠራ እና ሌሎችም ያሏቸውን ሀሳቦች እንዲያካፍሉኝ አዘጋጆቹን አነጋግሬ ነበረ። አቶ ቴዎድሮስ ካፕቲመር ይባላሉ ያናገርኳቸው የሰልፉን ዝግጅት አስመልክቶ። በአጋጣሚ ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ነገ አዲስ አበባ ይገባሉና ከእሳቸውም ጉብኝት ጋር አያይዘውታል ይህንን የተቃውሞ ሰልፍ ስሩ ማለት ነው። ነገ ኢትዮጵያ ስለሚገቡ ለእሳቸው የእኔ መልዕክት በተለይ በዚህ የምንኖር ኢትዮጵያውያን በሀገራችን ያለውን ሁኔታ ያሳሰበንና ስርዓቱ በሕዝባችን ላይ ያወጀውን የጅምላ ጭፍጨፋ እንዲቆምና ይህ አዋጅ በአስቸኳይ እንዲነሳ ከዛም አልፎ ሕዝባችን ከዚህ አምባገነን ስርዓት ተላቆ በዲሞክራሲ የሚመራባት ሀገር እንድትኖረው የሚያደርገውን እንቅስቃሴ የአሜሪካን መንግስት እንዲትልቅ ለህንጻችን ለማሰማት ነው። አቶ ቴዎድሮስ የአስቸኳይ ጊዜ አዋጁ ምን ያመጣል ብላችሁ ነው ትቃወሙት? እንግዲህ ከዚህ በፊትም በተወሰነ ተሞክሮ እንደምናውቀው የአስቸኳይ ጊዜ አዋጅ ለኢትዮጵያውያን መፍትሄ ከማምጣት ይልቅ ኢትዮጵያውያንን በነፃነት እንደፈለጉ ለመጨፍጨፍና እንደ ከዚህ በፊት ሁሉ በማናለብኝነት ሰዎች በነጻነት እንደ ሰው መንቀሳቀስ በሀገራቸው እንዳይችሉ የሚያደርግ የሰዎች የሰብአዊ መብት የሚጣስበትና የሰዎች ፍላጎት የሰዎች ጥያቄ በአግባብ መልስ እንዳይሰጥ የሚደረግበት በልጎ ነው። የኢትዮጵያ መንግስት የሚኒስትሮች ምክር ቤት ይህንን አዋጅ ሲያወጣ በሀገሪቱ ውስጥ በህገ መንግስታዊ ስርዓት ነገሮችን ለማስኬድ አስቸጋሪ ሆኗል የሚል ስጋት ነው ያለው። የተወሰነን የህዝብ ክፍል ኢላማ ያደረገ ጥቃት ሊፈጸም ይችላል የሚል ስጋት ነው ባለስልጣናቱ የሚያንጸባርቁት። እናንተ የዚህ ሰልፍ አዘጋጆች ምንድን ነው የምታስቡት በዚህ ጉዳይ? በተለይ እኛ ኢትዮጵያውያኖች ኢትዮጵያውያን ካለን ባህል አብሮ የመኖር ባህል አብሮ በሀገራችን ላይ ተሳስቦ የመኖር ባህላችን ዛሬም እንዳለ እናምናለን። ኢትዮጵያውያን ስርዓቱ በራሱ ሆን ብሎ ከሚያደርጋቸው ጥቃቶች የተለየ ይፈጽማል ብለን አናምንም። እንደዚህ አይነት ነገር በፍጹምም አይፈጸሙም። እንደዚህ አይነት ቅንብሮች ላለፉት ረጅም ዘመናት አንዱ አንዱን እንዲያጠቃ በራሱ በስርዓቱ እድሜውን ለማስረዘም የሚያደርጋቸውን ጥቃቶችም እናቅ ስለነበር ይህ ሆን ተብሎ ምክንያት ተፈጥሮ ህዝባችንን አፍ ለማስያዝ ስለ ነጻነቱ፣ ስለ አንድነቱ በጋራ የተነሳውን ህዝብ ለማሸማቀቅ ሆን ተብሎ የተዘጋጀ የድምጽ ማፈኛ ሲስተም ነው ብለን ነው ምናምነው። ምክንያቱም ህዝባችን አንድ ነው፣ ህዝባችን ፍቅር ነው። እስከ ዛሬም እንደዚህ አይነት ነገሮች የሚያደርግ ህዝብ ቢሆን ኖሮ ብዙ በኢትዮጵያ ውስጥ ብዙ ተቋሞች፣ ብዙ እንቅስቃሴዎች ተደርጓል። ሁሉም አንዱ አንዱን እየተሸፋፈነ በጋራ በፍቅር የሚኖር ህዝብ ነው። ዛሬ አይደለም ከዚህ በፊት ያለ መንግስትም የኖረባቸው ቀናቶች ያለ ህዝብ ነው እና ይህ ችግር የወያኔ የራሱ ችግር እንጂ የኢትዮጵያ ህዝብ ችግር እንዳልሆነ ኢትዮጵያ ህዝብ ዛሬም አብሮ በጋራ በፍቅር የሚኖር ህዝብ መሆኑን ስለምናምን፣ ይሄንን ተቃውሞ በምታሰሙበት ጊዜ ኢትዮጵያ ውስጥ ያለው ሁኔታ በሰላማዊ መንገድ መፍትሄ እንዲያገኝ ነው ወይስ የኃይል እንቅስቃሴ እንዲኖርም ጭምር የሚደረግ ጥሪ አለ? እኛ አሁን ቢሆን ስርዓቱ በሰላማዊ ሁኔታ ስልጣኑን ለህዝብ ማስረከብ አለበት ብለን እናምናለን። ህዝባችን ምንም አይነት አደጋ ውስጥ እንዲሆን እንዲወድቅ አንፈልግም። ህዝባችን በየአቅጣጫው የሚጠይቀው ስርዓት ለውጥ ነው። የስርዓት ለውጥ ደግሞ ህዝብ ካልፈለገው ስርዓት መቀየር አለበት፣ መውረድ አለበት። ህዝባችን በድምፁ የመረጠውን ስርዓት በድምፁ የመረጠውን ተወካይ እንዲኖር ነው የሚፈልገው። ያ ማለት እንግዲህ በሰላም ስርዓቱ ይህንን እንዲያስረክበው ነው። ዛሬ ህዝቡ ታያላችሁ፣ በያልጣቸው በባዶቹ ለነፃነቱ ነው የሚጮኸው። በባዶቹ የሚሄድ ህዝብ መሳሪያ ነው እየተገደለ ያለ። የትም ቦታ መሳሪያ ይዞ የተፋለመ የለም። በሰላም ስርዓቱ በቃል ከዚህ በኋላ ነፃነት እንፈልጋለን እኩልነት እንፈልጋለን በሀገራችን በነፃነት መንቀሳቀስ እንፈልጋለን ብሎ የሚጠይቅ ህዝብ ነው ያየ ነው። ስለዚህ የትም ቦታ ነፃነት ከመጠየቅ ያለፈ እንቅስቃሴም አልታየም። ይህንን ደግሞ በአግባቡ ለህዝቡ ማስረከብ የሚችል ከሆነ ስርዓቱ ማስረከብ አለበት። ካላስረከበ ወደደም ተጠላም በኢትዮጵያ ሕዝብ ትብብር በማንኛውም እንቅስቃሴ ይወገዳል። ይህ የማይቀር ነው። የሰው ልጆች ለነጻነታቸው ለእኩልነታቸው ከተነሱ ማንም ወደ ኋላ ሊያቆማቸው እንደማይችል የታወቀ ነው። በታሪክም ከሌሎች ጎረቤት ሀገራትም ያየነው ነው፣ ተሞክሮ ነው ብለናል። ለመሆኑ ይህንን ድምጻችሁን፣ ጩኸታችሁን የዩናይትድ ስቴትስ መንግስትም ይሆን ዓለም አቀፉ ማህበረሰብ ይሰማል የሚል እምነት አላችሁ? ትልቅል በቅርቡ ለተለያየ አቅጣጫ የኢትዮጵያውያን የሚያደርጉትን እንቅስቃሴ በመላው ዓለም ያሉ ወደና አውሮፓ ብረት የአሜሪካ ስቴት ዲፓርትመንት ያወጧቸው መግለጫዎች አሉ ይሄ ማለት የሀገራችን ሁኔታዎች ያሳሰቧቸው መሆኑን እኛም ደግሞ የዚህ የህዝብ አካል መሆናችንን በይበልጥ ለ ለረጅም ዘመናት ድምፃችንን ስናሰማ ስናሳውቅ ቆይተና ይህንም እነሱን ለረጅም ጊዜ እያሳሰባቸው መሆኑን እነሱን በተለያዩ አጋጣሚዎች ይገልጹን ቆይተዋል አሁንም የበለጠን እኛ እንዳሳሰበን እነሱን እያሳሰባቸው መሆኑን ስለምናገ የበለጠ ትኩረት እንዲሰጡ የበለጠ ለህዝባችን ፍላጎት እንዲሟላ አጋር እንዲሆኑ የሚጠይቅ ነው። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ለመጣል የደረሰበትን ውሳኔ ከደረሰበት ውሳኔ ጋር በብርቱ እንደማይስማማ እየገለጸ ነው። የተወካዮች ምክር ቤቱ የአስቸኳይ ጊዜ አዋጁን ለመወሰን ለመደንገግ ድምፅ መስጠቱ የተገለጸው እና የኢትዮጵያ መንግስትስ እንዲህ እንዲህ አይነቶችን ተቃውሞ ይሰማል ብላችሁ ታምናላችሁ የሚል ጥያቄ ማንስቼ ነበረ። ለአስተባባሪው ወይም ከአስተባባሪዎቹ አንዱ ለሆኑት ለአቶ ቴዎድሮስ ካፕቲመር ይሰማል የሚል እምነት እንዳላቸው ገልጸውልኛል። ለማንኛውም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ነገ ሚገቡ ከሰሞኑ በአንደኛው ቀን ሰሞኑን አዲስ አበባ ናቸው። ከውጭ ጉዳይ መስሪያ ቤቱ ተወካይ ቀርበው ወደ ተቃውሞ ሰልፍ አድራጊዎቹ የተቃዋሚዎቹን ድምፅ ሰምተዋል፣ መልእክቶቻቸውንም ተቀብለዋል። ከአስተባባሪዎቹ አንዱ የሆኑትን ሌላውን ሰው አቶ ሽመልስ ለገሰን ወዲያው አነጋግሬ ነበረ የውጭ ጉዳይ መስሪያ ቤቱን ተጠሪ እንዳነጋገሩ አሁን ከስቴት ዲፓርትመንት ተወካዩን ነው ያነጋገርኩት። እሺ ምንድን ነው ያስተላለፉት መልእክት? በመጀመሪያ ደረጃ የስቴት ዲፓርትመንቱ ተወካይ ሲመጣ በአማርኛ ነው ሰላም ያለ፣ እኛም ኢትዮጵያውያን በአማርኛ መልእክታችን ለወገናችንና ለአሜሪካንም ሕዝብ በመጀመሪያ አስተላልፈናል። የኢትዮጵያ ሕዝብ ነጻ እንደሚሆን በራሱ አሜሪካንም ለዚህ ድጋፏን እንድትሰጥ ነው ያስተላለፍ ነው ነጻነቱን የኢትዮጵያ ሕዝብ በራሱ እያመጣው ነው። መንገዱ ላይ ግን የአሜሪካን መንግስትም ሆነ የዓለም መንግስታት እንዳይቆሙ ነው መልእክታችንን ያስተላለፍ ነው እና እንዲደግፉትም ነው። ምን ማለት ነው መንገዱ ላይ እንዳይቆሙ ማለት? ለማስታወስ ያክል የአለፈው 27 ዓመት ይህንን ለፋሽስት ቲፒኤልኤፍ በአሜሪካን እርዳታ ነው በፓወር ላይ የወጣው። አሁንም እንደዛ አይነት ስህተት እንዳትደግፍ እንዳይሠራ ማለት ነው። እነዚሁ የዛሬው የተቃውሞ ሰልፍ ተሳታፊዎች ዩናይትድ ስቴትስ ለፍትሕ ቁሚ፣ ዩናይትድ ስቴትስ ለሕግ የበላይነት ቁሚ፣ ዩናይትድ ስቴትስ ከሕዝብ ጋር ቁሚ የሚሉ መፈክሮችንና ሌሎችንም በስፋት ሲያሰሙ ነበር። ኪሮ ወያኔ፣ ኪሮ ወያኔ ኤች አር 128 ኤች አር የያዟቸው መፈክሮች ምን እንደሚሉ ከአስተባባሪዎቹ አንዱ የሆኑትን አቶ ቴዎድሮስ ካብቲመርን ጠይቄያቸዋለሁ። በሀገራችን የታወጀው የአስቸኳይ ጊዜ አዋጅ የህዝባችንን የለውጥ ፍላጎት የሚቀጽ አይደለም። ይህ አምባገነን ስርዓት ይህንን አዋጅ ያወጀው ህዝባችንን ለማጥፋት ነው። አሜሪካ ከኢትዮጵያ ህዝብ ጋር ቆመች። ለህዝባችን ግን፣ ለሌለው ህዝባችን አጋር ሁኑ። ይህ ስርዓት ከዚህ በኋላ በቅቶታል። ህዝባችን በቃ ቃለ በቃ ነው። የኢትዮጵያ ህዝብ አጋር ሁኑ። ለእኛ ጎን ቁሙ። ለህዝብ በህዝብ የተመረጠ ስርዓት በሀገራችን የዛሬውን የዋሽንግተን ዲሲ ሰልፎች አስመልክቶ የኢትዮጵያ ኤምባሲ ምን እንደሚያስብ ሀሳባቸውን ለመጠየቅ ወደ ኤምባሲው ደውዬ አቶ ረታን አገኝቼ የነበረ። ይቅርታ ለጊዜው የአቶ ረታን የአባት ስም መያዝ ባለመቻሌ ትልቅ ይቅርታ ጠይቃለሁኝ። አስተካክዬ መለሳለሁኝ። ለማንኛውም ስብሰባ ላይ እንደሆኑ ገልጸውልኝ፣ አቶ ረታ የኤምባሲው ምክትል ተጠሪ ናቸው። እደውላለሁ ብለውኝ ነበረ። እንግዲህ እስካሁን ሰዓት ድረስ አልደወሉልኝም። በደወሉልኝ ጊዜ የአቶ ረታን አስተያየት ወይም የኤምባሲውን፣ የኢትዮጵያን መንግስት አቋም መልእክት ይዤ መለሳለሁኝ። በነገራችን ላይ በፌስቡክ ገጻችን ላይ ሰፋ ያለውን የዚህን ሰልፍ ክፍሎች ማግኘት ትችላላችሁ። ሰልፉ አሁንም ቀጥሏል። በዩናይትድ ስቴትስ የተወካዮች ምክር ቤት ሶሎሞን አባተ ነኝ። ለአሜሪካ ድምፅ ዋሽንግተን ሰለሞን አባተን ለዘገባው እናመሰግናለን። ቀጣዩ ዝግጅት አፍሪካ ነክ ርዕሶች በአዳነች ፍሳዬ። ፓሪስ የሚገኘው ኳብራንሌ የተባለው ቤተ መዘክር በብዙ ሺህ የሚቆጠሩ የአፍሪካ ቅርሳቅርስ ይገኙበታል የጋቦን የኮንጎ ዲሞክራሲያዊት ሪፑብሊክ ቦልና የዳን ሀውልቶች ከኮትዶቫር ኮሌ ጭንብሎች እንዲሁም የዘመናዊቷ ቤኒን የዳሆመይ ቅርሳቅርስ ናቸው በቤተ መዘክሩ የሚገኙት እንደ ሌሎቹ የአውሮፓ ሀገሮች ሁሉ ቅርሳቅርሱ ከቀድሞዎቹ ቅኝ ግዛቶች የተዘረፉ ወይም ፍትህ በጎደለው መንገድ የተወሰዱ እንዳይሆኑ ጥያቄዎች እየተነሱ ባሉበት በአሁኑ ወቅት ዋናው የፈረንሳይ የአፍሪካ ቅርሳቅርስ ቤተመዘክር የቅርሳቅርሱን ዝውውር እየመረመረ ነው። አንዳንድ ቅርሳቅርስን የመመለሱ ጉዳይ አዲስ ነገር አይደለም። አሁን ግን የፈረንሳዊ ፕሬዚደንት ማክሮን አጠናክረውታል። ማክሮን ባለፈው ኅዳር ወጋዱጉን በጎበኙበት ወቅት የአፍሪቃ ባህላዊ ቅርስ በአውሮፓ ቤተመዘክሮችና በግለሰቦች ክምችት ውስጥ መቅረት አይኖርበትም በማለት ግልጽ አድርገዋል። በመጪዎቹ አምስት ዓመታት ውስጥ ፈረንሳይ ያሉት የአፍሪቃ ቅርሳ ቅርስ በቋሚም ሆነ በጊዜያዊ መልክ ወደ አፍሪቃ መመለስ አለባቸው ብለዋል። ፈረንሳይ ውስጥ በጉዳዩ ላይ መነጋገር እንደተጀመረ ተገልጿል። ሚቸል ሮዝለር ፓሪስ ውስጥ የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ የዓለም ቅርስ ማዕከል ኃላፊ ናቸው። እያንዳንዳቸው ቤተ መዘክሮች የሰበሰቧቸውን ቅርሳ ቅርስ መርምረው ሕገወጥ በሆነ መንገድ ተዘርፈው እንደሆነ ወይም በቅኝ አገዛዙ ወቅት በድብቅ ተወስደው እንደሆነ ለማጣራት መሞከር ይኖርባቸዋል ነው ያሉት። ቤኒን አቻምና ቅርሳ ቅርሷ እንዲመለሱላት በመጠየቅ የመጀመሪያዋ የአፍሪካ ሀገር ሆናለች። የፈረንሳይ ወታደሮችና ሚስዮናውያን ከቀድሞው የዳሆሞይ ስርወ መንግስት የወሰዱት በብዙ ሺ የሚቆጠር ቅርሳ ቅርሷ እንዲመለስላት ጠይቃለች። ይሁንና ከቀድሞ የፈረንሳይ አስተዳደር ያገኘችው ምላሽ አይሆንም፣ አሁን የፈረንሳይ ንብረት ሆኗል የሚል ነበር። በኒናውያንና የአፍሪቃን ኪነ ጥበብ በማስተዋወቅ ተግባር የተሰማራውን ሲንሱ የተባለው ተቋም የሚመሩት ሜሪ ሌሲል ዚንሱ ይህን አባባል አይቀበሉም። የቤኒን ቅርስ በፈረንሳይ ኒውዮርክ ከተማና፣ ለንደን እንዲሁም በርሊን ይታያል። ይህ ቅርስ የማይታይበት ቦታ ቢኖር ቤኒን ብቻ ነው። ፈረንሳውያን ሁሉንም ዘርፈውን የሄዱት ነበር ያሉት። ትልቅ የኢኮኖሚ ገጽታም አለው ኪነ ጥበብ ጎብኚዎችን ይስባል። በሚሊዮኖች የሚቆጠሩ ጎብኚዎች በየአመቱ ወደ ፓሪስ ይሄዳሉ። ጎብኚዎች ገንዘብ እንደሚያወጡ የሚታወቅ ነው ይላሉ ክራን የተባለው ለቅርሳቅርሱ መመለስ የሚታገል የፈረንሳይ ጥቁሮች ማህበራት አሰባሳቢ ቡድን ኃላፊ ሉዊስ ጆርጅ ስቴን። ጎብኚዎች ወደ ሀገር እንዲመጡ ከተፈለገ ባህላዊ ቅርስ እንዲኖር ያስፈልጋል። ይሁንና አብዛኛዎቹ ቅርሳ በምዕራብ አገሮች ከተዘረፉ ለትርኢት የሚቀርብ ቅርስ አይኖርም ማለት ነው። አንዳንድ ነቃፊዎች የአፍሪቃ የሥነ ጥበብ ቅርሳቅርስ ቅርስ በአሁኑ ወቅት የዓለም ቅርስ ናቸው። በዛም ላይ ብዙ የአፍሪቃ ሀገሮች እንደዛ አይነት ጥንታውያን ቅርሶችን ተንከባክበው ለመያዝ የሚያስችላቸው መሳለጥያ የላቸውም ይላሉ። ሌሎች ደግሞ መፍትሄ ሊገኝለት እንደሚችል ይናገራሉ። ለምሳሌ አንድ ፓሪስ ያሉ ጋለሪዎች ቡድን ቤኒን ውስጥ አነስ ያለ ቤተ መዘክር ጎብኝቶ በቡድኑ የተካተቱት ቤተ መዘክሮች ከራሳቸው ስብስብ ውስጥ የሥነ ጥበብ ቅርሶችን አበርክተዋል። ይህን ጥረት የመሩት ሮበርት ቫይልስ የተባሉ የአንድ የሥነ ጥበብ ቤተ መዘክር ባለቤት ናቸው። ሶሲ ሌኮል ፕሮሚር ሶስ ኑዘ ፌርቤና አንድ ነገር መደረግ አለበት። በሩ ለውይይት ክፍት ነው። በጎ ፈቃድ ያላቸው ሰዎች ሊወያዩበት ይገባል። ቫሌንስ እንደ መፍትሄ አድርገው ያቀረቡት ቅርሳቅርሱ ቅርሱ ለአሁኑ ተገቢ እንክብካቤ በሚያገኙባቸው የአውሮፓ ቤተ መዘክሮች ቢቆዩ ይሻላል የሚል ነው። ይሁንና በአፍሪቃ እየተዘዋወሩ እንዲታዩ ማድረግ ያስፈልጋል ሲሉም አክለዋል። ዋናው ነገር የሁሉም አህጉራት ህዝቦች ለቅርሳቅርሱ ተደራሽነት እንዲኖራቸው ማድረግ መሆኑን አስገንዝበዋል። አድማጮች፣ ፈረንሳይ የአፍሪቃ ቅርሳ ቅርስን ለመመለስ ለገባችው ቃል የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩ ነው። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን አንድ ሁለት ደቂቃዎች ብቻ ናቸው። የማጠቃለያ ዜናዎቹን እናሰማለን። በኦሮሚያ ክልል ዛሬም ውጥረት መስፈኑንና ግድያ መፈፀሙን ያነጋገርናቸው ነዋሪዎችና የአንዲት ከተማ ከንቲባ ገለጹ። አርብ ከሰዓት ከጸደቀው አስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ዋና የመኪና መንገዶችን በድንጋይ ሲዘጉ እንደነበረ ገልጸዋል። ይህን ተከትሎ የታጠቁ የጸጥታ ኃይሎች ወሰዱት በተባለ እርምጃ የሰው ህይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎችም እንዳሉ ጨምረው ገልጸዋል። በተለይ ጉደር የሚገኙ አንዲት እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸውን እንደገደሉባቸው ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። በኢትዮጵያ የተጣለውን የአስቸኳይ ጊዜ አዋጅ በመቃወም እዚህ በዋሽንግተንና አካባቢዋ የሚኖሩ ኢትዮጵያውያን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በተወካዮች ምክር ቤት ደጃፎች ሰልፍ አካሂደዋል። ከዩናይትድ ስቴትስ ጋር አዲስና ፍትሐዊ የሆነ ሲሉ የጠሩት የንግድ ስምምነት ላይ መድረስ የሚችሉ ከሆነ ሜክሲኮና ካናዳ ካቀድኩት የብረትና የአሉሚኒየም ገቢ ንግድ ቀረጥ እንዳይመለከታቸው አደርጋለሁ ሲሉ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ተናገሩ። በጥቃት ወደ ተጠመደችው የሶሪያዋ ምስራቃዊቱ ጉታ ከተማ ሰብአዊ እርዳታ የጫኑ ተሽከርካሪዎች መግባት መቻላቸውን የተባበሩት መንግስታት ድርጅትና ዓለም አቀፍ ቀይ መስቀል ዛሬ አስታወቁ። ከሶስት ሳምንት በኋላ ዛሬ ለመጀመሪያ ጊዜ መግባቱ ነው እርዳታው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ በቃ ያስተናገድ ናቸው ሰለሞን ክፍሌና ቆንጂታ ታየነን፣ ፕሮግራማችንን የመራው ንጉሡ ታምሬ ነው ከዋና አዘጋጇ ትዝታ በላቸውና ከሌሎችም ባልደረቦቻችን ጋር በዚሁ እንሰናበታቸዋለን። ነገ ማክሰኞ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይተላለፋል። በእኛ በኩል ነገ በተለመደው ሰዓት እንገናኛለን። ሰላም፣ በደህና አደሩ።